ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ከአባታቸው ኃይሌ ወልደ ኢየሱስና ከእናታቸው አሰገደች ወልደ ዮሐንስ ሸንኮራ የተወለዱት ፕሮፌሰር ጌታቸው ኃይሌ ትክክለኛውን ዕለተ ልደታቸውን ይህ ነው ተብሎ ባይነገራቸውም ዘመን አስልተው ሁነቶችን አቆራኝተው የትውልድ ቀናቸውን በኢትዮጵያ ዘመን አቆጣጠር ግንቦት 24 1924 ዓ.ም ወይም በአውሮፓውያኑ አቆጣጠር ጁን 1 1932 መሆኑን ደርሰውበታል። ከዚያች ዕለተ ልደታቸው እስከ ጁን 10 2021 ህልፈተ ሕይወታቸውም ዘጠኝ ዐሥርት ዓመታትን ኖረዋል። ህልፈተ ሕይወታቸው በቤተሰባቸው ልብ ውስጥ ማንም ሊሞላው የማይችል ክፍተት መፍጠሩ እውነት ነው። ይሁንና በዕውቀት የታነጹ ሥራዎቻቸው ግና ሕያው ሆነው ግዘፍ እነስተው ሞገስ ተላብሰው ከመቃብር በላይ ያኖሯቸዋል። የጌታቸው ኃይሌ የዕውቀት ጉዞ መነሻ ፊደል የቆጠሩባት ዳዊት የደግሙባት የግዕዝ ዕውቀታቸውን ለመጀመሪያ ጊዜ የቀሰሙባት የእንጦጦ ኪዳነ ምሕረት ቄስ ትምህርት ቤት ናት። አስተማሪያቸውም የካህኑ ወገን አባታቸው ነበሩ። ሲልም ዓለማዊና መንፈሳዊ ትምህርታቸውን በወቅቱ ወደ ነበረው የመንግሥት ትምህርት ቤት ቅድስት ሥላሴ መንፈሳዊ ኮሌጅ ገብተው ተማሩ። በዚያም ሳይወሰኑ ባህር ተሻግረው በሀገረ ግብጽ በካይሮ መንፈሳዊ ኮሌጅና የአሜሪካን ዩኒቨርሲቲ ዲግሪዎቻቸውን አገኙ። የእውቀት ጥማቸውን ለማርካትም ወደ አገረ ጀርመን ዘልቀው በሶስተኛ ዲግሪ ተመርቀዋል። ለ11 ዓመታት በባህር ማዶ እውቀት ታንጸው ላፍታም ሳይቆዩ ሁሌም እስከ ፍጻሜ ሕይወታቸው ሊኖሩባት ሊኖርባት ወደሚሿት አገራቸው ኢትዮጵያ በጢያራ በረው ገቡ። ፕሮፌሰር ጌታቸው ኃይሌ የሥራ ዓለም ተሞክሯቸውን ያሟሹት በወቅቱ በከተማ ይፍሩ ይመራ በነበረው የውጭ ጉዳይ ሚኒስቴር መሥሪያ ቤት የክረምት ወራት ሲሆን መስከረም ሲጣባ ግና በእጅጉ ይመኙት ለነበረው የማስተማር ሥራ ወደ ቀዳማዊ ኃይለሥላሴ ዩኒቨርሲቲ አመሩ። ጥቂት ዓመታት እንደተቆጠሩም ጊዜና ትውልድ የካቲት ስልሳ ስድስቱን ሕዝባዊ አብዮት ኢትዮጵያ ላይ አሰፈኑ። የአብዮቱን ትሩፋቶች ተጋሪ ሳይሆኑ ለአካል ጉዳት ተዳራጊ ሆኑ። አብዮቱ አፈሙዙን አዞረባቸው። በወታደሮች የተተኮሰች አንዲት ጥይት አከርካሪያቸውን ጎድታ ዳግም በእግራቸው እንዳይሄዱ ያደረገቻቸው በእግራቸው መሄድ ካልቻሉ ሞታቸውን እንደሚሹ በወቅቱ ሐኪማቸው ለነበሩት ፕሮፌሰር አስራት ወልደየስ ተናገሩ። ያን ወቅት አንስተውም በአምስት ተከታታይ ክፍል የሕይወት ታሪካቸውን ለኤስቤስ አማርኛ ባወጉ ወቅት እንዲህ ብለውን ነበር። የመታችኝ አንድ ጥይት ነች፣ አንድ ጥይት ነች። እሷም አከርካሪን አገኘችው። በጎን በኩል ገብታ በአንገቴ በኩል ወጣች። ዶክተሮቹም ሲያዩ ልብ በዚያን ጊዜ ድምፁ ብቻ እንኳን ያቆመው ነበረ። ይሄን ያህል በልብህ አጠገብ አልፎ በሕይወት መኖርህ የሚገርም ነገር ነው ነው ያሉኝ። እንግሊዝ ሀገር ለሕክምና የሄድኩ ጊዜ እና ወደ ኋላ ተመልሼ እንግዲህ እዚያው ሐኪም ቤት ወታደሮቹ ሐኪም ቤት ክቡር ዘበኛ ሆስፒታል ባለውበት ጊዜ ሌሎችም በዚህ በጦርነቱ ምክንያት በተለየ በዚህ በሸንኮራ አካባቢ ጦርነት ነበረ እና ከዚያ የተመቱ እስረኞችን መጥተው እዚያ ተኝተዋል እና እዚያ የነበረው ወታደር ጠመንጃ ይዞ ነው የሚጠብቀን እና እነዚህ ነገ የፍየል ወጠጤ የሚዘመርባቸው ናቸው እያለ ያወራል። ለጓደኞቹ ሲያወራ እና እዚያ ባለሁበት ጊዜ በጀርባዬ ነበር የተኛሁት። አልተነቃነኩም። ስንት ቀን በኋላ ሐኪም መጥቶ ሲያገላብጠኝ አንሶላው ጀርባዬ ላይ ተለጥፎ ቀረ እና ያንን ሲያላቅቁት በሞላ ጀርባዬ ቁስል ሆነ። ያንን እንግዲህ ለማከም ብዙ ጊዜ ፈጀው እሱ ነው። ከዚያ ዶክተር አስራት ጥቁር አንበሳ ያክም ነበረና እንደምንም ብዬ አስፈቅጄ እዚያ እንድታከም ሄድኩ። እዚያ ባለሁበት ጊዜ እንግዲህ ዶክተር አስራትን ሳይ ራሱም ተስፋ ይሰጣል። ሲያክመኝ እግሬ አይነቃነቅም። በኋላ ጠየቅኩት፣ ዶክተር አስራት እንዴት ነው እግሮቼ አይነቃነቁም? አሁን የምታደርጉልኝ ሕክምና ምንድን ነው ስለው፣ ቁስልህን ማዳን ነው አለኛ። ኧረ የግሬስ ነገር እንዴት ይሆናል ስለው፣ እግርህ ቢድንም ባይድንም ምንም አይደለም፣ እጅህ ይሰራል፣ ጭንቅላትህ ደህና ነው። ወታደር ለመሆኑ አልፈለግክም፣ ስራህን ልትሰራ ትችላለህ። እና በዚያ ያንም ማሰብ ያለብህ አለኛ። እንግዲህ ገብቶታል እሱ እኔ እንግዲህ ምን አልኩት፣ አይ እኔ በግሬ መሄድ ማልችል ከሆነ በእውነት አልፈልግም ብሞት ይሻለኛል። በፍጹም በወንበር ላይ ሆኜ መኖር አልፈልግም አልኩት። አይ ለማንኛውም ውጭ ሀገር ሄደህ ትታከማለህ አለና እንግሊዝ ሀገር እንድሄድ መንገድ ፈለገልኝ። በዚሁ በአሳዛኝ የህይወት ምዕራፍ ለውጥና ክስተት ሳቢያ አገረ እንግሊዝ ሳሉ ወደ አገራቸው ላይመለሱ ወሰኑ። ከእንግሊዝ ህክምናቸው በኋላም የእውቀት አቅማቸው ለሀገረ አሜሪካ ህይወት አበቃቸው። እዚያም ከአምስት ሺህ በላይ መጻሕፍትን በካታሎግ አስፍረዋል። አያሌ መጣጠፎችን አትመዋል። የመጻሕፍት በረከቶቻቸውንም ለአንባቢያን እነሆኝ ብለዋል። እርግጥ ነው የፕሮፌሰር ጌታቸው ስራዎች በበርካቶች ዘንድ ቢወደሱም በተለይም ቦሚያ መስክ ባሉት ተጠባቢዎች ዘንድ ግና ሚዛኑ ይደፋል። እንደሳቸው ሁሉ በሴሜቲክ ቋንቋዎች ጥናት ዘርፍ ተጠባቢ የሆኑት ዶክተር ግርማ ደመቀ አውግቸው አንኳር ስራዎቻቸውን ነቅሰው ዘክረዋል። ከፕሮፌሰር ጌታቸው ኃይሌ ስራዎች ጋር የተዋወቁት በመጀመሪያ ስራቸው በአዲስ ዩኒቨርሲቲ ተማሪ በነበርኩበት ጊዜ መጀመሪያ ዲግሪ ግዕዝ የተማርኩበት እርሳቸው መጽሐፍ ነው። በእርግጥ መጽሐፉ አልታተመም። በወቅቱ በጥራዝ መልክ የነበረ ነበረ። ሁለት ኮርስ ነበር የግዝ የመጀመሪያውንም የሁለተኛውንም ኮርስ በእሳቸው መጽሐፍ ነው። ፕሮፌሰር አምሳሉ አክሊሉ የተባሉ እሳቸውንም እንደዚሁ በቅርብ ዓመታት በፊት ነው ያጣናቸው። እሳቸው ያስተምሩ ነበረ። የእሳቸው መጽሐፍ በእኔ በተማርኩበት አመት ብቻ ሳይሆን ከዛ በፊትም ለረጅም አመታት ከእኔም በኋላ ተማሪዎች ማስተማሪያ ሆኖ ያገለግል ነበር። በዛ ስራ ነው ያወቅኳቸው ማለት ነው። ከስራዎቻቸውስ መካከል የፕሮፌሰር ጌታቸው ኃይሌ ግዘፍ ነስተው የሚታወቁ ዋነኛ አንኳር ስራዎቻቸውን እንዴት ይመዘናሉ? ግዙፍ አስተዋጽኦ ናቸው የሚባሉ ስራዎቻቸውስ ሴተኞቹ ናቸው? በላብነት የሚጠቀሱ ስራዎቻቸውን አንዱን ከአንዱ ማበላለጥ ምናልባት ሊከብድ ይችላል። ምክንያቱም ከተለያዩ ሙያ አንፃር የሚታዩ ናቸው። በተለያዩ ሙያ ውስጥ ለምሳሌ ያህል በስነ ልሳን ደረጃ ላይ ይሄ አጠቃላይ ስነ ልሳን የምንለው የሰዋሰውን መዋከር ና በሚመለከተው እኔ በጣም ትልቅ ስራ ብዬ እንደም መጀመሪያ ላይ በጣም ገርሞኝ ያየሁት ጥልቀት ያለው በሳል ስራ ያጋጠመኝ ና መጀመሪያ ላይ ያየውላቸው ዘኮፕላኖ ወይና ማሀሪክ በሚል በአስራ ዘጠኝ ሰባ አራት ላይ ያወጡት ነው። ከዛም በፊት እንደዚሁ በዚሁ ሙያ ላይ ሰፊክስ ፕሮናውን ሲና ማሪክ በሚል ያቀረቡት መጣጥፍ ነበር። እሱ አስራ ዘጠኝ ሰባ አንድ ላይ ያወጧቸው ናቸው። እንግዲህ እነዚህ ሙያዊ መጣጥፎች ናቸው። በሙያዊ መጣጥፎች ላይ በተለይ ከአጠቃላይ ስነ ልሳን ከሚባለው የቋንቋን መዋቅር ከሚያጠናው ላይ ትልቅ አሻራ የሚተዉ አሁንም ተመልሰ ብታያቸው የተነተኑበት መንገድ በጣም የሚያስገርም ጥልቀት ያለው ስራዎች ናቸው። ከዛም በፊትም ወይም ከዛም በኋላ ጀምሮ በተለይ አብዛኛው ፕሮፌሰር ጌታቸው የሚታወቁበት የእነኝህ ጥንታዊ ማንስክሪፕቶችን እነሱ ላይ የሚገኙትን ወይም እነሱን በመተንተን እና እነሱን ማብራሪያ መስጠት ነው። በተለይ በእነኝህ በአማርኛ ጥንታዊ ፊቸሮች፣ ጥንታዊ የሰዋሰው ቅርጾች፣ የቃላቱ ቅርጾች ላይ በተመለከተ ቀላል የማይባል ትልቅ አስተዋጽኦ አበርክተዋል። ሮጀር ከውሉ የሚባሉ ለምሳሌ በዚህ ያለ በዚህ ደረጃ ላይ ከፍተኛ ጥናት ያደረጉና በርካታ አስተዋጽኦ አበረክተዋል እና ከእነሱ ተርታ የሚመደቡ ናቸው። ለምሳሌ በአስራ ዘጠኝ ሰባ አንድ ላይ አርካይክ አማሪክ ፎርምስ የሚለው አስራ ዘጠኝ ሰባ ላይ ያቀረቡት በጣም ጥሩ ስራ ነው። ብዙ ነገሮችን ያወጣልን ነው። ከዛም በኋላ በተደጋጋሚ በተለያዩ ሮብ አስራ ዘጠኝ ሰባ ዘጠኝ ላይ ሰማንያም ላይ በሰማንያ ሶስትም ላይ እነህ በጥንታዊ ማንስክሪፕቶች ውስጥ የሚገኙ የተለያዩ በተለይ በአማርኛ ላይ የተጻፉ ብዙ ጽሁፎች አይገኙ ግን እነሱ ጽሁፎች ራሱ በማፈላለግ እነሱን በመተንተን ትልቅ ስራ አድርገዋል። እኔም ምናልባት ኔ መጻፍ አይቶ ከሆነ ዳይክሮኒክ ግራም ረፋም ሀሪክ የሚል ያወጣሁት እሱ ላይ የተጠቀምኩት ብዙ ከሳቸው ስራዎች ነው። ከዚህ ውጪ ትልቅ ስራዎችም ሌሎች በመጽሐፍ ደረጃ የሚቆጠሩ ሰጥተዋለን። አንድ በጣም ለህብረተሰቡ ለስለ አጠቃላይ አንባቢ ሊሆን የሚችል የደቂቀ ስቴፋኖስን ትርጉም ብትመለከተው በጣም በጣም ትልቅ አስተዋጽኦ ያደረገ ነው። በወቅቱ የነበረውን ሁኔታ ወደ እኛ ህብረተሰብ አምጥቶ ያቀረቡልን ነው። የግዝ ስራዎችን በመተርጉምም ትልቅ አስተዋጽኦ አድርገዋል። ከሌሎች ኢትዮጵያውያን በዚሁ በእሳቸው ሙያ ዘርፍ ከተሰማሩ ኢትዮጵያውያን ምሁራን ጋርስ ሲነጻጸር የሳቸው ስራ እንዴት ይመዘናል በስራቸው ፕሮፌሰር ጌታቸውን ከማወቁስ ባሻገር በአካልስ ተገናኝታችሁ ተዋውቃችሁ ነበር ወዳጅነትስ አልበራችሁ ከመጨረሻው ብጀምር ፕሮፌሰር ጌታቸውን በአካል አግኝቻችሁ አላውቅም በኢሜል ተለዋውጠን አናውቅም እና እኔ የማውቃቸው በስራቸው ብቻ ነው ከዛ ውጪ ምንም አይነት ግንኙነትም አልነበረንም። በስልክም፣ በኢሜይልም ሆነ በአካልም ተገናኝተን አናውቅም። የምሰጥ አስተያየት ያው ከሙያው አንጻር ብቻ ስለጠየቀኝ የሙያው አስተያየት ነው። ጎቤትል ጌታቸው በወጡበት ሰዓት ላይ እየወጡ የተወሰኑ ምሁራኖች አሉ። እንግዲህ እንደምታውቀው በኢትዮጵያ የዘመናዊ ትምህርት ከተጀመረ በኋላ እስከ ፒኤችዲ ደረጃ ደርሰው ወደ ሙያው ውስጥ ዘመናዊን ትምህርት ተከትለው ምርምር በማድረግ እና በዩኒቨርሲቲ በማስተማር ደረጃ ላይ የነበሩ ብዙ ሰዎች አልነበሩም እና በጣም ጥቂት ሰዎች ናቸው። እሳቸውም ከእነኛ ውስጥ አንድ ናቸው። በነበሩበት ሁኔታ እንደዚህ ብዙ ሰው ያልነበረበት ወቅት እንደነ እንደነሱ አይነት ሰው ማፍራቱ፣ መውጣቱ በጣም የሚገርም ነው። ብዙ ሰው ሲኖር ከብዙ ጥራት ይወጣል። ከብዙ ብዙ የሚሰራ ሰው ይወጣል። ፕሮፌሰር ጌታቸው እስከ መጨረሻው ድረስ እየሰሩ ነበሩና የሚያስገርመው በዘጠና አመታቸው ነው እንደተባለውና ከቅርብ ጊዜ ድረስ እየሰሩ ነበሩ። ከሙያቸውም አራቁም አንዳንዶቹ፣ አንዳንድ የኛ ሀገር ብቻ ሳይሆን በተለያዩ ዓለሞች በተለይ ወደ ጡረታ ደረጃ ሲወጡ ስራውን የመተው ወደ ምርምሩ ያለማዘንበል ሁኔታ አለ። እሳቸው ግን አጋጣሚው ምናልባት በውጭ ማለም ስለሆኑ ሊሆን ይችላል ስራቸውን ሳያቋርጡ እጅግ በርካታ ስራ በመስራት እኔ ከማውቃቸው ኢትዮጵያውያኖች ውስጥ ግን በግንባር ቀደምትነት ሊጠቀሱ የሚችሉ ናቸው። እኔ ከሙያቸው አንጻር መመለ ፕሮፌሰር ጌታቸው ስራ ለወጣቱ ብዙ ትምህርት የሚሰጥ ለብዙ ጊዜ በምርምርና በጥናት ደረጃ ላይ መሰረቱ ነው የሚያገለግል ነው። ያ ብቻ ሳይሆን ምናልባት ምናልባት አይደለም በእርግጠኝነት መናገር የሚችለው የወደፊት ትውልድ አሁንም ትውልድ፣ ወደፊቱም ትውልድ እሳቸው እየሰሩትን በማንበብ በሳቸው በሰሩት ላይ ተጨማሪ ምርምር በማድረግ እንደሚቀጥል ተስፋ አደርጋለሁ። ያ ብቻ አይደለም የተውልን ስራዎች ሁልጊዜ ከአእምሯችን እንዳይጠፋ ያደርግልናል። እዚህ አጋጣሚ ለቤተሰቦቻቸው እና ለወዳጆቻቸው መጽናናትን እመኛለሁ። በፕሮፌሰር ጌታቸው ሀይሌ ህይወት ውስጥ የሙያ ተጠባቢነት ብቻ ሳይሆን የአፍቃሪና ተፈቃሪነት የልብ ምቶችም አሉ። ገበያ ወጥተው እስኪመለሱ እንኳን ስለሚናፍቋቸው ባለቤታቸው ወይዘሮ ምስራቅ ሲያነሱ በውበትና ስነ ምግባራቸው ላይ ብቻ አይወሰኑም። ህይወታቸውን ከባለቤታቸው ህይወት ነጥለው አያዩም። በህይወት ውስጥ በርካታ ነገሮች አልፈዋል። እስካሁን ድረስም አብረው ያሉት ከባለቤቶ ጋር ነውና የቤተሰቦስ ህይወት በተለይም ባለቤቶ በህይወቶ ውስጥ ለእርሶ ህይወት ምን አይነት ትርጓሜ ያላቸው እንደምን ይገልጧቸዋል? የባለቤቶን የእርሶ ህይወት አካልነት። ባለቤቴ በማንኛውም በመዘኛ ቆንጆ ነች። በጣም ቆንጆ ልጅ ነች። እንግዲህ አሁን ስላረጀች ልጅ ነች ላልታሪ አይገባም፣ ቁንጅናዋን አሁንም እንደያዘች ነው። ከዚያ ደግሞ በጣም ኮንሰርቫቲቭ ነች። በጣም ሀገራችን ጨዋዎች የሚባሉት እንዲያው ቀና ብላ እንኳን እኔ ተንጠራረቼ ካልሳምኳት እንኳን ተሷት ወጥቶ አይሞከርም። እና እስከዚህ ድረስ ኮንሰርቫቲቭ ነች ለማለት ነው። ከዚያ ለቤተሰቧ ማንኛውንም ነገር አድርጋ የመጨረሻው የምታገለግለው ራሷን ነው። እና ልጆቿ ትምህርታቸውን ጨርሰው አሁን ራሳቸውን በቻሉበት ጊዜ ሴቶቹ ወጥ መስራት እንኳን አያውቁበትም። ምክንያቱም እሷ ትምህርታችሁ ላይ በርቱ ነው የምትላቸው እንጂ ይህንን አድርጉ ይህንን አታድርጉ ብላ ይህንን አቀብሉ ሳህን እንኳን እጠቡ አትላቸውም ነበረ። እና እስከዚህ ድረስ ታግላ ትልቅ ቁም ነገር ቦታ አድርሳቸዋለች። እነሱም አላሳፈሩንም፣ ጎበዝ ልጆች ወጥቷቸዋል። በእኔ በኩል ህይወቴ ነች። ህይዋን ህይዋን ህይወት ማለት አይደለም፣ ለእኔ ህይወቴ ነች። ብዙውን ታይፕ የምታረገው ምጽፈውን ታይፕ የምታደርግልኝ እሷ ነበረች አሁን ከእኔም ትንሽ ትንሽ ታይፕ ማድረግ ከቻልኩ ወዲህ ተውኳት። እጇንም ስለሚያማት ታይፕ የሚደረገውን እሷ አሁን አቁም አለች። እኔ ሆነኝ የምሰራው። ነገር ግን ማንኛውን የትም ቦታ ሐኪም ቤት ስሄድ፣ የትም ቦታ የሄድኩበት ስብሰባ በሄድኩበት ቦታ ሁሉ እሷ ተከትላኝ ነው የምትሄደው። ይህና ሐኪሜም ነች ባለቤቴም ነች። ሁሉም ነገር ነች። ያለሷ ገበያ እንኳን አሁን ገበያ እንኳን ወጥታ ስትመጣ ድረስ በቃ ለምጄ፣ ከእሷ ብዙ ጊዜ ለመቆየት የምችል አይመስለኝም። እሷ ሌለችበት ቦታ እንዲህ አለች። ልዩ ስጦታ ያላት መቤት ነች። የባለ አምስት ክፍሉን የሁለት ሺ አስራ ስድስት ቃለ መልሳችንን ያጠቃለል ነው ከልፈተ ሕይወት በኋላ እንደምን ሊታሰቡ እንደሚሹ በማንሳት ነው በሕይወት ዘመኖ ወደፊት በኢትዮጵያውያን ዘንድና እንደዚሁም በውጭ ሀገር የቅርብ ወዳጆቹ ዘንድ እንደምን ሊታሰቡ ይሻሉ? አይ አላሰብኩበትም። ነገር ግን እንዲያው ሰው ላይ ክፋት የማይሰራ ሰው ብለው ቢያስቡኝ ይበቃኛል። አንድ ሰው ሲቸገር ሳይ በጣም ነው የሚጨንቀኝ። እንደ እስኪመጣ ድረስ ነው ማዝ ነው። እንዳትመዘግበው ከፈለግህ ሌላ ያማይመዘገብ ጨዋታ እጫውትሃለሁ። ልጆቼንም ቢሆን ማስተምራቸው እና የምነግራቸው ሰው እንዳትጎዱ ነው ምላቸው። እንደው በሰው ላይ በምንም አይነት ክፋት እንዳይኖራችሁ ነው ምላቸው። እግዚአብሔርን ታስቀይማላችሁ ነው ምላቸው። እና በዚህ ነው እንደው ማስታወስ ካስፈለገ እንጂ አላሰብኩበትም ነበር ከሞትኩ በኋላ ምናልባት መጽሐፍቱ ራሳቸው ያስታውሱኝ ይሆናል ብዬ ነበር የተውኩት። መጽሐፍቶቹ በእርግጥ የእርስዎ አሻራዎች ናቸው። በሕይወት ዘመኖም ከባደረጉት ረጅም ጊዜ የምርምር ስራዎቹ ላበረከቱት የምርምር ውጤቶቹ፣ ዕውቀት ትሩፋቶቹ እንደዚሁ እናመሰግናለን። እርግጥ የእርስዎ የሕይወት ሐውልቶቹ ናቸው መጽሐፍቶቹ። ፕሮፌሰር ጌታቸው ኃይሌ ስለ ቃለምልልሱ እናመሰግናለን። እግዚአብሔር ይስጥልኝ አመሰግናለሁ። ከሞትኩ በኋላ እንድኖር ልታረገኝ ስላሰብክ እግዚአብሔር ይስጥልኝ። የፕሮፌሰር ጌታቸው ኃይሌ የቀብር ስነ ስርዓት አርብ ጁን 18 2021 በሴንት ጆንስ ገዳም ይፈጸማል። ፕሮፌሰር ጌታቸው ኃይሌ የኤስቢኤስ አማርኛ ፕሮግራም አካልም ነበሩ ሊያበረከቱልን ላበረክቱልን አስተዋጽኦዎቻቸውም እናመሰግናለን። ለቤተሰቦቻቸው፣ ዘመድ አዝማዶቻቸው እና ወዳጆቻቸው ሁሉ መጽናናትን እንመኛለን።